የአዲሱ የፈረንሳይ ፕሬዚደንት ኢማኑኤል ማርኮን ፓርቲ ፓርላማው ምርጫውን በከፍተኛ ድምጽ ማሸነፉ ተገለጸ። ማዕከላዊ ሪፑብሊክ ፓርቲ በሌሎች ሁለት ዋና ዋና የፈረንሳይ ፓርቲዎች ላይ ባገኘው ያልተጠበቀ ድል የፕሬዚደንት ማርኮን ፓርቲ አጀንዳውን በምክር ቤት ውስጥ በቀላሉ እንዲያስተላልፍ እድል ከፍተውለታል። የአሜሪካ ድምጽ ዘጋቢ ዝላቲካ ሆክ እንደዘገበችው ደግሞ ከአጠቃላዩ የድምፅ ሰጪው ቁጥር ማነስ ህዝቡ በፖለቲከኞች ላይ አመኔታ እንደሌለው የሚጠቁም ሆኖ ተገኝቷል። አዲሱ አበበ ዝርዝር ዘገባውን ያቀርባል። በፈረንሳዩ ምርጫ ባለፈው እሁድ የወጣው ድምፅ ሰጪ ቁጥር ከአምስት ዓመታት በፊት ከነበረው ጋር ሲነጻጽር በአርባ ስምንት ከመቶ አነስተኛ ነበር። ህዝቡ በፖለቲከኞቹ ላይ እምነት አጥቷል። ዴቪድ ኩነት አንዱ ናቸው። ቀደም ሲል የተናገሩትን ወይም ቃል የገቡትን አንዱም ተግባራዊ አላደረጉም እናም ሕዝቡ ድምፅ መስጠት ተወ ለአዲሱ ፕሬዝዳንትም ሆነ ለአዳዲሶቹ የፓርላማ ተወዳዳሪዎች ዕድል መስጠት ግን ያስፈልጋል የሚሉም አሉ ፍራንሷ ፑሌ በተጨባጭ ያለው ሁኔታ ነው ወሳኙ። ከዚህ ቀደም እንደነዚህ ያሉ አይተናቸውና ሰምተናቸው የማናውቃቸው ወደ ፓርላማ ለመግባትም የተወዳደሩ አዳዲስ እጩች ገጥመውን አያውቁም። አይታወቅም። ማየት ነው። አዲስ ነገር ያመጡ ይሆናል። ማክሮን ያሸነፉት የሕዝቡን የልብ ትርታ እናድምጥ በሚል መርህ ስለተወዳደሩ ነው። ፖለቲካውን በሌላ ፖለቲካ ስንቀይር የምንቀይረው ፖለቲካ ለፈረንሳይ ሕዝብ በሚጥም በሚስማማ ሁኔታ ሊሆን ይገባል ነበር መርኋቸው። በፈረንሳዩ ብሔራዊ ምክር ቤት ላሉ 577 ተመቀመጫዎች ወደ 8000 እጩዎች ናቸው ውድድር ውስጥ የገቡት። ወሳኙ ሁለተኛው ዙር ምርጫ በሚቀጥለው እሑድ ይካሄዳል።